የኤርትራ ስደተኞች በሚገኙባቸው መጠለያ ካምፕ እየተዘዋወሩ አስፈላጊ የኮሮና መከላከያ ቁሳቁሶች እያደሉ ካሉ አንዱ የሰብአዊ መብት ተሟጓችና የመቀሌ ኤርትራውያን ማህበረሰብ አስተባባሪ ዘርአይ ደረሳ የስደተኞች ካምፕ ሰዎች በብዛት የሚኖሩባቸው ስለሆኑ ለቫይረሱ ወረርሽኝ ተገላጭ ነው ብሏል። ይህንን ችግር ለመፍታት ነው ተሰባስበን እየሰራን የምንገኘው ብሏል። ያሉ ኤርትራዎች በትግራይ ወይ በኢትዮጵያ የሚገቡ ማለት ነው የማህበራዊና ቁጠባዊ ችግሮች አሏቸው ለዚህ በአቅማችን ለመፍታት ተባብረን ያለው ችግር በትንሽ እንኳን ቢሆን አቅመ የሌላቸው እናቶች አባቶች፣ ምናምን ሕጻናቶች ምናምን አሉ። ለእነሱ እርዳታ ለማድረግ ነው ጀመር ነው። ስለዚህ በዚህ ነው የተቋቋመው የኤርትራዊ ኮሚኒቲ። ደግሞ ኤርትራ ኮሚኒቲ ኦር ኤርትራ ኮሚኒቲ ወጣቶች ስብስብ ሆነው በውጭ ያላሉ ኤርትራዎች አተባብረን ማለት ነው እርዳታ እናድርጋለን ማለት ነው፣ ካምፕ የሚገኙ በኤርትራውያን ስደተኞች ማለት ነው። THANKS FOR WATCHING! ለሱ በዚህ የኮሮና ቫይረስ ወረሽኝ ማለት ነው አቅማችን በሚፈቅደው የሕክምና ቁሳቁሶች ማለት ነው እንደ ማስክ፣ አልኮል፣ ሳኒታይዘርስ፣ ሳሙና፣ ፈሳስ ማለት ነው እንደዚህ የመሳሰሉ ለፕሮቴክሽን ለሳቸው እንዲጠቅም። ምክንያቱም አብሮ ስለሚኖሩ የቫይረሱ ባህሪ ደግሞ አብሮ የሚኖር በጣም አስቸጋሪ ነው። ስለዚህ ቶሎ ነው የሚስፋፋ ማለት ነው። ስለዚህ ገና ካልገባ ለመከላከል ማለት ነው በቅድሚያ ከሶስት ሳምንት በፊት ሞቶ ሰባ ሁለት ሺህ ብር የሚገመት ማለት ነው ከመንግስታውያን እና መንግስታውያን ያልሆኑ ትካላት የትግራይ ማለት ነው ሰባስበን አስረክበናል ማለት ነው። በሁለተኛ ዳግማይ ትሳኤ በሱም የማህበራዊ ና ቁጠባዊ ችግሮች ያሉ መፍታት ችለናል። እሱ ደግሞ የግማሽ ሚሊዮን ብር የሚያወጣ ከኤርትራውያን ውጭ ያሉ እና ከትግራውያን ሁሉ ወንድሞቻችን ሰባስበን አቅርበናል ማለት ነው። በተለይ ደግሞ በአሁኑ ጊዜ ወደ መጠለያ ካምፕ መግባት ያልቻሉ በሸራሮ ከተማ በአንድ ትምህርት ቤት ተጠልለው የሚገኙ ከአምስት መቶ በላይ የሚሆኑ ኤርትራውያን ምግብና አስፈላጊ ቁሳቁስ ስለሚያስፈልጋቸው ለእነሱም ገንዘብ በማሰባሰብ እያቀረብን እንገኛለን ብሏል ዘርአይም

በሽራሮ ከተማ እየኖሩ ነው። እስካሁን የሬፊጅ ስታቱስ የሳቸው በኢትዮጵያ አነት ነው ተገልለዋል ማለት አልተቀበላቸውም። ስለዚህ ለነሱ ከዚህ ቫይረሱ እንዳይጠቁ አዲስ እንደመሆናቸው በዚህ ሶስት ሳምንት አራት ሳምንት እየገቡ ናቸው። ስለዚህ እንዳይጠቁና አዲስ እንደመሆናቸው የህክምና ሙያ የህክምና ትምህርት በመስጠት መከላከያ የህክምና ቁሳቁሶች በመስጠት ቶሎ እንድንደርስላቸው አድርገናል ማለት ነው። በትልቁ እሳቸው የሚገኙት በከተማ ሽራሮ በመንግስትና ህዝብ ትግራይ አላይነት ማለት ነው። በእሳቸው ነው አሁን እኛ ማናጅመንቱ ይዘናል ማለት ነው። የኤርትራን ኮሚኒቲና ቀይ መስቀል፣ የትግራይ ቀይ መስቀል አብረን ሆነን የእሳቸው ምን ማድረግ እንዳለባቸው እስከ መፍትሄ የሚያገኙ ማለት ነው። ስለዚህ የገጠመን ምንድነው ነው አዲስ እንደመሆናቸው ኳሪንቲኖ የነበሩ በሱ ለሁለት ሳምንት ነጻ ሆነዋል። ምንም አልተገኘ ማለት ነው። ከዛም በኋላ ግን የማህበራዊና ቁጠባዊ ችግራቸው መፍታት ነው። እየገባ ነው ማለት ነው። አዲሶች ማለት ነው ወደ አምስት መቶ የሚጠጉ ገና የገቡ ነው ከኤርትራ ባይዘወይ። ትናንትናም አንድ አስራ አምስት ምናምን የሚሆኑ በራማ ገብተዋል እዛው አሉ ስለዚህ ለሁሉም እነዚህ አምስት መቶ ምናምን የሚደርሱ ኤርትራዎች የሚንከባከባቸው የለም፣ የሚረዳቸው የለም። የምግብ የውሃ፣ የሁሉም ነገር ለስደተኛ የሚያስፈልግ ነገሮች ቁሳቁሶች ማለት ነው አልተሰጡም። በፌዴራል መንግስት ሊሰጡ ይገባል፣ በንዳራ ማለት ነው አልተፈቀደም። ስለዚህ ለሱ ችግር የመፍታት እኛ ኤርትራውያን ኮሚኒቲ በመቀለም ይገኝ ማለት ነው የወጣቶች ስብስብ እንትን አድርገናል ማለት ነው። ስለዚህ ከመንግስትና ህዝብ ትግራይ ተባብረን ስፔሻሊ ከከተማ ሽራሮ ህዝብ ማለት ነው በጣም አመስግናለሁ። ከዚህ በዚህ አጋጣሚ ህጻናቶችና ሴቶች ናቸው በብዛት ማለት ወደ ዘጠና ፐርሰንት የሚገኙ ማለት ነው። ዘራይ ደረስ ኤርትራውያን ስደተኞች ወደ ኢትዮጵያ መግባት አሁንም አላቆምም ብሏል። ለሚገቡ አዲስ ስደተኞች ትኩረት መደረግ አለበት ሲልም ገልጿል። ኤርትራውያን በውጭ ሀገራት የሚኖሩ በተለይ ደግሞ በአሜሪካ የደንቨር ኮሎራዶ ነዋሪዎች፣ እንዲሁም የትግራይ ክልል ነዋሪዎች በተለይ የሸራሮ ከተማ ህዝብ ትልቅ ትብብር ለስደተኞቹ እያደረገ ነው ሲል ገልጿል። ደንቨር ኮሎራዶ የሚገኙ ኤርትራውያን ማለት ነው ሱሳ ሆኖ ተሰባስቦ የአራት መቶ ከምናምን ሺህ አገዝ አድርጎንልናል። እዚህ አገዝ ደግሞ ባለፈው ሳምንት ማለት ነው ሙሉ የፍርናሽ የመሳሰሉ የምግብ ኤቭሪቲንግ፣ ጤፍ፣ ሚሽላ፣ ሩዝ ምናምን የሚያስፈልጉ ልብሶች ለህጻናቶች፣ ለእናቶች ሁሉም አድርገናል። በአቅሙ ማለት ነው። በዛ አጋጣሚ በጣም አመሰግናለሁ፣ በጣም ለህዝብ ደንቨር ኮሎራዶ፣ ሰሜን አሜሪካ ኤርትራውያኑን በጣም አመሰግናለሁ። ስለዚህ አገዙ ግን እንዲቀጥል ምክንያቱም እዚህ ምናልባት ለአንድ ወር አንድ ወር ግማሽ ምናምን ቀለብ ሊሆን ይችላል፣ ማለት ምግብ ማለት ነው። ቀጣይ መሆን አለበት። እስካሁን ያደረግ ነው። ለተባበሩት መንግስታት ጥሪ ያቅርበናል ማለት ነው። በራሱም የተለያየ ኤንኤችሲአር ሁማን ራይት ዎች ምናምን የመሳሰሉ እንዲደርስላቸው እንደዚህ የመሳሰሉ ኤርትራውያን አዲሶች ማለት ነው፣ የስደተኛ መብታቸው አልተጠበቀም። ስለዚህ መጠበቅ አለባቸው ብለን በተቻለን መጠን ባለን አቅም ማለት ነው አድርገናል። ስለዚህ የዚህ ውጤት ደግሞ እሳቸው የኮነኑትና እንዲቀበል ጫና ያደረጉት ነው። እዚህ ካልሆነም ግን ማለት ካልተቀበጡም ችግሩ ለእኛ ነው እኛ ነው ህዝባችን መንከባከብ ያለብን። ህዝባችን ደግሞ እስከሚሆን ድረስ የቻልነው ነገር እናደርጋለን ማለት ነው። እዙ ነው እቅዳችን። ለአሜሪካ ድምጽ ሙሉጌታ ጽብሀ መቀለም